ሄኖክ ስዩም ተጓዡ ጋዜጠኛ በሚል የቅጽል ስሙ ይታወቃል። ከጥቂቱ በስተቀር የኢትዮጵያን የተለያዩ ጉራንጉሮች ቃኝተዋል። ከህፃንነቱ ጀምሮ ያለውን በኋላም በጋዜጠኝነት ሕይወቱ ያየለበትን የጉዞና ጉብኝት ፍቅሩን በመጠቀም ዛሬ ብዙሃን ስለ ኢትዮጵያና ኢትዮጵያውያን እንዲያውቁ የሚረዱ አውታሮችን ለመክፈት በቅተዋል። የኔና ሄኖክ አጭር ቆይታ የሚጀምረው ከቅርብ ጊዜ እንቅስቃሴዎቹ ነው። ሙሉ ሰዓት የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ተፈጥሮ ማስተዋወቅ የሚችል ራሱን የቻለ አንድ የሚዲያ ተቋም አላኳት ብዬ ሀገር የሚዲያ ኮሚኒኬሽን ሁለት ሺህ ዓመተ ምህረት ከሚሊኒየሙ በኋላ ሆኖ ሆነ። ከዛን ጊዜ ጀምሮ እስካሁን ድረስ በየሶስት ወሩ ቱባ የሚባል መደበኛ በአማርኛ ቋንቋ እየተዘጋጀ የሚታተም የቱሪዝምና ባህል መጽሔት አሳትማለሁ። ይህ አለማቋረጥ እንግዲህ ባለፉት አስር ዓመታት በኢትዮጵያ ውስጥ ሲታተም የቆየ መጽሔት ነው። ከዛ በተለያየ የመገናኛ ቴክኖሎጂዎች የጉዞ ዘገባዎችን እና የባህልና የታሪክ ርዕሰ ጉዳዮችን እየጻፍኩም እየተረኩም ማስታወቅ ስራዎችን እየሰራሁ ነው የሚገኘው። የዛሬ አምስት ስድስት ዓመት አካባቢ ይመስለኛል ድሬት በመደበኛነት የጉዞ ማስታወሻዎችን መጽፍ ጀመርኩ። ለመጀመሪያ ጊዜ ከሚስ ጋር ሰራ የጻፍኩት የጥምቀት በዓል ርዕሰ ጉዳዮችን ይመስለኛል። ተከታታይ የሆኑ የጥምቀት በዓል አካባቢዎች በኢትዮጵያ ምን ገጽታ እንዳላቸው እዛ ጽሁፍ ላይ እንግዲህ ኤዲተሩ ተጓዙ ጋዜጠኛ አይነት ስዩም ይህ አይነት አካባቢ ይገኛል እንዲህ አይነት ነገር ያስተዋውቀናል የሚል ነገር ይዞ ወጣና ከዚህ ስም ጋር ተዋወቅኩኝ ማለት ነው። በይፋ ሄኖክ፣ በእስካሁኑ የስራ ዘመንህ ምን ያክል የኢትዮጵያ ክፍሎችን ጎብኝተሃል? ማሌ ክልል የተለያዩ አካባቢዎችን አይቻለው። ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዚያ ውጭ ኢትዮጵያ ትልቅ ሀገርና እንደምታቆም እንደምታምነውም አይቻታለሁ አዎ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገር አካባቢዎች እግር ይረግጧል ማለት ይችላለሁ። ሄኖክ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው? ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የምችልበትን ጉዳይ እስካሁን ድረስ ላስብም አልችልም። ባስብም የሚመጣ አይመስለኝም። ቢመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምንም። ሁለተኛው ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ውድመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮሀለሁ እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን፣ የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብሎ የሚያስቡ ወገኖቻችን ቅርሶቹን በክፉ ዓይን በማየት እንዲወድሙ እንዲጠፉ ከታሪክ መዝገብ እንዲሳቁ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን የምንም የማስተዋወቅና የተግባቦት ስራ እየሰራሁ ነው። ከዚህ ከመደበኛ መጽሔቱ ውጭ በተለያዩ እዚህ ሀገር ላይ በሚታሰኙ ጽሑፎችም በአንዱ መልኩ እንደነ ፍትሕ፣ እንደነ ታዛ ባሉ መጽሔቶች ላይ ጽሑፎችን እየሰጠው ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ እጥራለሁ ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለ ብዙ ኢትዮጵያ የሚባል ይህም ፕሮግራም ሌላ ጉዳይ የለውም አሁን ያልኳቸውን ሀሳቦች በምስል እና በድምፅ አስረግጦ ወደ ሰው ዘንድ ለመድረስ እየተጠቀምኩበት ያለ አንድ መንገድ ነው። መሰል ጉዞዎች አድካሚ ናቸው የገንዘብ ሀቅ ምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥመው ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው? አሁንም ድረስ ከባድ ነው። አሁንም ድረስ ከባድ ነው ምክንያቱም ጠንከር ያለ ልምድ እዚህ ሀገር ስለሌለ እንደዚህ አይነት ጉዞዎች ከየትኛው ወገን ድጋፍ የላቸውም ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው ወይም የበጀት እጥረት ነው። የበጀት እጥረት በጣም በጣም በጣም ፈታኝ ነው። የፈለግክበት ቦታ እንደፈለግክ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜታ የሚጎዳው ነገር ነው ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ነው። ለምሳሌ ዲና ፍቅር መማት የሄድባቸው አንዳንድ አካባቢዎች እየተፈጠሩ መጥተዋል። አሁን ከቅርብ ጊዜ ወዲህ ያቆረፉ የተቆጡ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለው ክፍተት መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ሩቅ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ እንደፈለክ እንዳትሄድ አንዱ እንቅፋት ነው፣ እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባትና ተፈጥሮን እንደመዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጊዜዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለሁ ብለህ ስታስብ ምን ፈልጋኝ ነው? ለምን አላማ ነው የመጣኸው? ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም። ኖክ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍልን ትችላለህ? ብዙ ነው። በቅርቡ ኢትዮጵያ ውስጥ በእድሜ ምክንያት ጨበራ ጩርጩራ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። በእርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው። ሹመሬ ይባላል ሹለሬ ማለት ቆንታ ቋንቋ አድብቶ አድፍጦ የሚተናኮል የሚያጠቃ ማለት ነው፣ እና በጣም ኃይለኛ ከመሆኑ የተነሳ ዱሩን የማያስደፍር፣ በዱሩ ላይ የበላይነቱንና ጉልበቱን ያስመሰከረ፣ አዳኝም የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዘሆኖች መስሏቸው ሞክረውት እስከ ሞት የደረሱ ውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከአራት መቶ በላይ ከሚሆን የዞን መንጋ ጋር ተገናኘን። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዞኖች ለማየት አንድ ሶን፣ አንድ ዞን፣ አምስት ዞን፣ አስር ዞን ቢሆን ደስ ብሎን የምናይ ይመስለኝ ነበር ግን አይደለም። የገጠመን አራት መቶ አካባቢ የሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራውና ሁሉ ጊዜም ከሱ ዞን ጊዜ ላተረፈኝ ብሎ ሰዎች ሲናገሩ ማደምተው ሲሆን መካከላቸዋል እና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍንሃት ያንን ለማምለጥ ያደረግነው ድካም የወጣኑ ተራራ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ ዕድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ

ያም ሆኖ አሁንም ድረስ የሚገው የተለየ ትርጉም የሚሰጠ እንስሳ ዝሆን ነው። አንድ ቀን ኢትዮጵያን ዞሬ መጎብኘት እፈልጋለሁ የሚል ሰው ቀድሞ ሊዘጋጅባቸው የሚገቡ የተወሰኑ ነገሮች ምንድን ናቸው? ኢትዮጵያን መጎብኘት አለኝ ብሎ የሚያስብ ሰው መጀመሪያ ኢትዮጵያ ውስጥ የትም አካባቢ እሱን የሚጠላው ምንም አይነት ጠላት የሆነ ማህበረሰብ እንደሌለው ይመ፣ ቀጥሎ የሚሄድበትን አካባቢ ባህል እንዴት አድርጌ ነው እንደራሴ ራሴ ባህል ተቀብዬ አብሬ ማሳልፈው ይበል ከዛ ውጭ መጠነኛ የሆኑ በተለይ ከሌላው ዓለም የሚመጣ ወይም ደግሞ ከከተሞች አካባቢ የሚሄድ የመሰረተ ልማት ችግር የመንገዶች አለም የሚመቻቸት እንዳለ ያስ እነዚህ ሶስት እንግዲህና በእነዚህ ሶስቱ ተዘጋጅ ሰው ኢትዮጵያ መጎብኘት የጀመረ ሰው ከዛ በኋላ አይወጣም የሚል እምነት ነው ያለኝ እና ይሄንን አልገልጽ አላልኩም። ሄኖክ ስዩም ላካፈልከን ነገር ሁሉ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ነው።